የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መጋቢት 21 2015 ዓ ም ዝግጅታችን ጀመረ። በፖለቲካ ፓርቲዎች የመሰብሰብ መብት ላይ የሚደረጉ ገደቦችና በአባሎቻቸው ላይ የሚደርስ እንግልቶች ሊቆሙ ይገባል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። መደራጀት፣ የመሰብሰብና ሀሳብን በነጻነት የመግለጽ እንዲሁም ህዝባዊ ጉዳዮች ውስጥ መሳተፍን በተመለከተ ነጻነትና መብትን በተመለከተ ማክበር ነው የሚኖሩበት። የሰማችኋቸው የኢሰመኮ የሲቪል ፖለቲካና ማህበራዊና ኢኮኖሚያዊ መብቶች ኮሚሽነር የሆኑትን አብዲ ጅብሪልን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችው የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲሰራችን አበባየው ገበያው አብረውን ያምሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተ ማብራችሁን ሁኑ። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግዲህ ወሌ ነኝ። በወንጀል ተጠርጥረው ክስ ቀርቦባቸው የነበሩ የሕዝባዊ ወያኔ ሀርነት ትግራይ ህወሓት ሲቪል እና ወታደራዊ አመራሮችን ክስ ማቋረጡን የፍትህ ሚኒስቴር አስታወቀ። በወንጀል ተጠርጥረው ክስ ቀርቦባቸው የነበሩ የሕዝባዊ ወያኔ ሀርነት ትግራይ ሲቪልና ወታደራዊ አመራሮችን ክስ በማቋረጥ ጉዳያቸው በቀጣይ በሽግግር ፍትህ ማዕቀፍ እንዲታይ ማድረግ አስፈላጊ ሆኖ ተገኝቷል ሲል የፍትህ ሚኒስቴር ከሰዓታት በፊት በፌስቡክ ገጹ ላይ ባሰፈረው መግለጫ አስታውቋል። ለሁለት ዓመታት ከተካሄደው ጦርነት ጋር የተያያዙ ወንጀሎች በሽግግር ፍትህ ይታያሉ ብሏል መግለጫው። በፌዴራል መንግሥትና በሕዝባዊ ወያኔ አርነት ትግራይ ህወሓት መካከል በተፈረመው የሰላም ስምምነት መሠረት ከግጭቱ ጋር ተያያዥ የሆኑ ወንጀሎች ተጠያቂነትን በተመለከተ ያለውን ዓለም አቀፍ ተሞክሮ ታሳቢ ባደረገ መልኩ በሽግግር ፍትህ ማዕቀፍ ሊታዩ እንደሚገባ ስምምነት ላይ ተደርሷል ሲል አክሏል መግለጫው። በክርክር ሂደት ላይ ይገኙ የነበሩ የወንጀል ክሶች በአዋጅ 943/2008 አንቀጽ 63 ሰ መሠረት የተነሱ መሆኑን እናሳውቃለን ሲል ሚኒስቴሩ መግለጫውን ደምድሟል። የለቀምት ብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ ደሳለኝ በኮንጃ ባልታወቁ ሰዎች መገደላቸው ተገለጸ። አቶ ደሳለኝ ወደ ቢሮአቸው በእግር እየተጓዙ ሳለ ባልታወቁ ሰዎች መገደላቸውን የከተማዋ የህዝብ ግንኙነት ቢሮ አስታውቋል። ናኮር መልካ ዝርዝር አለው። የነቀምቴ ከተማ የብልጽግና ፓርቲ ጽህፈት ቤት ኃላፊ ደሳለኝ በኮንጃ ዛሬ ጠዋት ባልታወቁ ሰዎች መገደላቸውን የፓርቲው የፖለቲካ ዘርፍ ኃላፊ አቶ ተሰማ ሙለታ ለአሜሪካ ድምፅ ተናግረዋል። አቶ ደሳለኝ በትልቅ አመኔታና ተጠያቂነት የተጣለባቸውን ኃላፊነት በህብረተሰቡ መካከል ሲወጡ የቆዩ ነበሩ። በዛሬው ዕለት ከጠዋቱ ለሁለት ሰዓት 20 ጉዳይ አካባቢ ከቤታቸው ወደ ሥራ ቦታቸው ሲያመሩ በማይታወቅ አካል ተመተው ተሰውተዋል። በዚህ ከተማ ውስጥ በነበረው የጸጥታ ችግር በርካታ ሰዎች መገደላቸው ይታወቃል። አቶ ደሳለኝ በማን እንዴት ተገደሉ የሚለውን የጸጥታ አካላት ለፍተሻ በመሰማራታቸው እነሱን ብትጠይቁ የተሻለ ይሆናል። በድርጊቱ ላይ ከከተማው ፖሊስ መምሪያ ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። በሰላሳ ሶስት እድሜያቸው በታጣቂዎች የተገደሉት የአቶ ደሳለኝ የቀብር ስነስርዓት ዛሬ ከሰዓት ወዳጅ ዘመዶቻቸው፣ እንዲሁም የስራ ባልደረቦቻቸው በተገኙበት በነቀምቴ ከተማ መፈጸሙን የፖለቲካ ዘርፍ ኃላፊው ገልጸዋል። ፓርቲው በፌስቡክ ገጹ ላይ ባሰፈረው ጽሑፍ የጽህፈት ቤቱ ኃላፊ አቶ ደሳለኝ በኮንጃ ዛሬ ጠዋት ወደ ቢሯቸው በሚያምሩበት ወቅት በታጠቀ ኃይል በአሰቃቂ ሁኔታ መገደላቸውን አስታውቋል። የብልጽግና ብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፈቃዱ ተሰማ ግድያውን የፈጸሙት ከሀገሪቱ የለውጥ መንገድ በተጻራሪ የቆሙ አካላት እንደሆኑ ገልጸው ስለ ማንነታቸው በስም ለይተው የጠቀሱት ነገር የለም። በነቀምቴ ከተማና በሌሎችም የምዕራብ ኦሮሚያ ዞኖች ውስጥ ባለፉት አራት ዓመታት ውስጥ በርካታ የመንግስትና የተቃዋማት የስራ ኃላፊዎች መገደላቸው ይታወሳል። ከዚህ ቀደም በተፈጸሙ የኃላፊዎች ግድያዎች መንግስት ሸኔ የሚለውንና በህዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጀው የኦሮሞ ነጻነት ሰራዊት ሲወነጅል ቢቆይም ቡድኑ ድርጊቱን አልፈጸምኩም በማለት ሲያስተባብል ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካው ምክትል ፕሬዚደንት ካሜላ ሃሪስ የአፍሪካ ጉብኝታቸውንና ለዲሞክራሲ የሚያደርጉትን ግፊት በመቀጠል ዛሬ ሐሙስ ታንዛኒያ ተገኝተዋል። በሁሉን አካታች መንግሥትነቷ ትታወቅ የነበረችው ታንዛኒያ ወደዛ ለመመለስ ጥረት በማድረግ ላይ በምትገኝበት ወቅት የተገኙት ካመላ ሃሪስ ከአገሪቱ ሴት ፕሬዝደንት ሳሚያ ሱሉሁ ሀሰን ጋር ተገናኝተዋል። የሁለቱ መሪዎች መገናኘት አሜሪካ ለፕሬዝደንት ሳሚያ ያላትን ድጋፍ ያመላክታል ተብሏል። ታንዛኒያ ሁሉን አካታች መንግሥት ለመፍጠር የምታደርገውን ጥረት እንድታጠናክር ካመላ ሃሪስ አበረታተዋል። በተቃዋሚዎች ሰልፍና በፕሬስ ላይ የተጣለው እገዳ እንዲነሳ መደረጉን ካመላ ሃሪስ በበጎ አንስተዋል። የአፍሪካ ጉብኝታቸውን በጋና የጀመሩት ካማላ ሃሪስ በአጉሪቱ የሚያደርጉትን የአንድ ሳምንት ቆይታ ዛምቢያን በመጎብኘት እንደሚያጠናቅቁ ይጠበቃል። መንግሥትንና እየናረ የመጣውን የኑሮ ውድነት በመቃወም በኬንያ ለሦስተኛ ቀን ትናንት በተደረገው የተቃውሞ ሰልፍ አልፎ አልፎ ግጭቶች ተስተውለዋል። ባለፈው ሰኞ በተደረገው ሰልፍ ከበድ ያለ ግጭት በመከሰቱ በትናንቱ ሰልፍ የፖሊስ ኃይል ልዩ የግጭት መከላከያ መሣሪያዎችን ይዞ ተስተውሏል። ማታሬና ኪቤራ በተሰኙትና በርካታ ሰዎች በሚኖሩባቸው የናይሮቢ መንደሮች ሰልፈኞች በፖሊስ ላይ ድንጋይ ሲወረውሩና ጎማ ሲያቃጥሉ ተስተውለዋል። ፖሊስ በምላሹ አስለቃሽ ጋዝ ተኩሷል። በምዕራብ ኬንያ የተቃዋሚው ራይላ ኦዲንጋ ጠንካራ ደጋፊዎች በሚገኙባቸው ኪሱሙ እና ኦማ ቤይ ተቃዋሚዎች በፖሊስ ላይ ድንጋይ ሲወረውሩና መሃል መንገድ ላይ እሳት ሲያቃጥሉ ውለዋል። ሁኔታው ለዘራፊዎችም አመቺ በመሆኑ ስርቆት በብዛት ተስተውሏል። ፕሬዚደንት ዊልያም ሩቶ ባለፈው ዓመት የተደረገውን ምርጫ አጭበርብረዋል እንዲሁም የኑሮ ውድነቱን ማስተካከል አልቻሉም በሚል ተቃዋሚው ራይላ ኦዲንጋ በየሳምንቱ ሰኞና ሐሙስ ሰልፍ እንዲደረግ ጥሪ አድርገዋል። መንግሥት ሰልፈኞቹ ሕገወጥ ናቸው ይላል። ዓለም አቀፉ ማኅበረሰብና የሃይማኖት ቡድኖች ደግሞ ሁኔታዎች ተባብሰው በእንደ አውሮፓን አቆጣጠር 2007 ከተደረገው ምርጫ በኋላ እንደተከሰተው የጎሳ ግጭት አይነት እንዳያመራ ስጋታቸውን በመግለጽ ላይ ናቸው። በዛን ወቅት በተከሰተው ብጥብጥ አንድ ሺህ አንድ መቶ ሰዎች ሕይወታቸውን አጥተዋል። በአገሪቱ ወከባና እንግልት ይደርስብናል በሚል ከአንድ መቶ በላይ የሚሆኑ ጥገኝነት ጠያቄዎች በቱኒዚያ መዲና ቱኒስ በሚገኘው የተባበሩት መንግሥታት ድርጅት ጽሕፈት ቤት በመሰባሰብ ወደ ሌላ አገር እንዲዛወሩ ጠይቀዋል። የአገሪቱ ፕሬዚደንት ካይስ ሳይድ ስደተኞችን ከነቀፉና የቱኒዚያውያንን ማንነት ሊያጠፉ የመጡ ናቸው ብለው ከተናገሩ በኋላ ጥቃትና እንግልት እየደረሰባቸው በአብዛኛው ከሱዳን የመጡትና በመንግስታቱ ድርጅት ጽሕፈት ቤት የተሰባሰቡት ስደተኞች ተናግረዋል። በቱኒዚያ ከጥቃት የሚጠብቃቸው እንደሌለና የተባበሩት መንግስታት ድርጅት እና የአውሮፓ ሕብረት በሌላ ደህንነታቸው በመጠበቅ የሚችልበት አገር መስፈር እንዲችሉ እንዲያደርጉ ጠይቀዋል። ስደተኞቹ ላለፉት አስር ቀናት በመንግስታቱ ድርጅት ጽፈት ቤት ተቃውሞ ሲያሰሙ ሰንብተዋል። ምዕራባውያንና አፍሪካውያን የቱኒዚያ ሸሪኮች ወቀሳ ካቀረቡ በኋላ የቱኒዚያ መንግስት ስደተኞቹ ጥቃት ሲገጥማቸው የሚያሳውቁበትን የስልክ መስመር እንዲሁም የጤናና የስነ ልቦና ድጋፍ ማግኘት የሚችሉበትን ሁኔታ አመቻችቷል ተብሏል። የቫቲካን ቤተ ክርስቲያን በቅኝ ግዛት ወቅት የነበራት ተሳትፎ ከሃይማኖት አስተምህሮቱ ጋር አብሮ የማይሄድ ነው በሚል ውግዝ አድርጋለች። አውሮፓውያን አፍሪቃን በተቀራመቱበትና አሜሪካንን በያዙበት ወቅት ቫቲካን አዲስ ስፍራዎችን ማግኘት አስተምህሮቱ ይፈቅዳል በሚል ባሪያ ፍንገላንና ቅኝ ግዛት መያዝን ምክንያታዊ ሽፋን ሰጥታ ነበር። ኮሎኒያሊስቶች በ15ኛው ክፍለ ዘመን የነበሩ ጳጳሳት ያኖሩትን ሰነዶች ባሪያ ፍንገላንና ቅኝ ግዛት መያዝን ሕጋዊ ሽፋን ለመስጠት ተጠቅመውበታል ሲል የቫቲካን የባሕልና ሰብአዊ ልማት ክፍል ዛሬ ሐሙስ ያወጣው መግለጫ አመልክቷል። የታሪክ ጥናቶች እንደሚያሳዩት ግን በወቅቱ በነበሩት ጳጳሳት የተጻፉትና ከፖለቲካ ጥያቄ ጋር የተያያዙት ሰነዶች የካቶሊክ እምነት ነጸብራቅ አልነበሩም ሲል የባህልና ሰብዓዊ ልማት ክፍሉ በመግለጫው አመልክተዋል። የቅኝ ግዛት ኃይሎች ሰነዱን የፖለቲካቸው መጠቀሚያ በማድረግ አንዳንዴም በሃይማኖታዊ መሪዎች ይሁንታ ግብረ ገብነት የጎደሉ ተግባር በነባር ህዝቦች ላይ ፈጽመዋል ሲል አክሏል መግለጫው። አፍሪካንና አሜሪካንን ለመያዝ በስፔናውያንና በፖርቹጋሎች ጥቅም ላይ የዋሉትና በወቅቱ ጳጳሳት የተጻፉት ሰነዶች ነባር ህዝቦች እንደሌሎች ሰዎች ሁሉ የተከበሩ ፍጡራን ለመሆናቸው በበቂ አላሳየም ብሏል መግለጫው። ስህተት እንደነበር ለማሳወቅና ነባር ህዝቦች ላይ ለተፈጸመው ሰቆቃ ይቅርታ መጠየቅ እንሻለን ብላለች ቫቲካን። የሮማ ካቶሊካዊ ቤተ ክርስቲያን ክርስትናን ለማስፋፋት በሚል በምዕራባውያን ወራሪዎች ለተፈጸመው ሰቆቃ ተባባሪ ነበረች የሚለው ቀሳ ለረጅም ጊዜ ሲቀርብባት መቆየቱን የሮይተርስ ዘገባ አመልክቷል። በመጨረሻም አድማጮች የሰሜን ኮሪያ የመረጃ መረብ ላይ ጠላፊዎች የአሜሪካ የኒውክሊየር ደህንነትና የጦር መሳሪያ ፖሊሲ ባለሙያዎችን የቪኦኤ ጋዜጠኞች በመምሰል መረጃ ለማግኘት የኢሜይል ልውውጥ ማድረጋቸውን አንድ የመረጃ ደህንነት ጥናት ተቋም አስታወቀ። የመረጃ መረብ ላይ ጠላፊዎቹ ባለሥልጣናት በሰሜን ኮሪያ ላይ ያላቸውን አቋም ለማግኘት መሞከራቸውን ማንዲያንት የተሰኘው የመረጃ ደህንነት ተቋም ለቪኦኤ አስታውቋል። ኤፒቲ 43 ወይም ኪምሱኪ እንዲሁም ታሊየም በመባል የሚታወቁት የሰሜን ኮሪያ የመረጃ መረብ ላይ ሰላዮች ጋዜጠኛ በመምሰል በአሜሪካና ደቡብ ኮሪያ የሚገኙ መንግሥታዊ ተቋማትን፣ ምሁራንን፣ እንዲሁም በጥናት ተቋሞች ውስጥ የሚሰሩ ተመራማሪዎችን ኢላማ አድርገዋል ሲሉ የጉግል ኩባንያ ተቀጥላ የሆነው ማንዲያንት ከፍተኛ አጥኚ የሆኑት ጌሪ ፍሬያስ ለቪኦኤ ተናግረዋል። ሰላዮቹ በአምስት የሚዲያ ተቋማት የሚሰሩ ሰባት ጋዜጠኞችን ለመምሰል ሙከራ አድርገዋል ተብሏል። የኮሪያን ባሕረ ስላጤ በተመለከተ አንዳንድ መገለጽ የሌለባቸውን መረጃዎች ሰላዮቹ ማግኘት መቻላቸውንና ኢላማ የተደረጉ ግለሰቦች ኒውክሌርንና የሚሳይል ሙከራዎችን ጨምሮ የሰሜን ኮሪያን እንቅስቃሴ በተመለከተ የምዕራቡ ዓለም ያለውን ስሜት በተመለከተ ሰላዮቹ መረጃዎችን ማግኘት መቻላቸውን ፍሬያስ ለቪኦኤ ተናግረዋል። ጋዜጠኞቻችንን መስለው የሚቀርቡ መጥፎ ዓላማ ያላቸው ቡድኖች እንዳሉ እናውቃለን። የኒውክሌር ጉዳይን ጨምሮ ሌሎችንም መረጃዎች ከሶስተኛ ወገኖች ለማግኘት እንደሚሞክሩ በሚገባ እናውቃለን። አስመስለው የሚቀርቡ ቡድኖችን በተመለከተ ለምንጮቻችን ተገቢውን ግንዛቤ እናስጨብጣለን ብለዋል የቪኦኤ ቃል አቀባይ ኒጌል ጊብስ። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁ ቆዩ። መልካም ምሽት እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ወስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ መጋቢት 21 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የአብይ ዘገባችን እንለፍ። በፖለቲካ ፓርቲዎች የመሰብሰብ መብት ላይ የሚደረጉ ገደቦችና በአባሎቻቸው ላይ የሚደርሱ እንግልቶች በዘላቂነት ሊቆሙ ይገባል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ አሳሰበ። በመሰብሰብ መብት ላይ እንቅፋት የሚፈጥሩ ተግባሮችን የመመርመርና ተጠያቂነትን የማረጋገጥ ኃላፊነትም የመንግስት እንደሆነ ያስገነዘበው ኮሚሽኑ ዜጎች የመሰብሰብ መብቶቻቸውን ተግባራዊ እንዲያደርጉ የማመቻቸትና ተሳታፊዎች ጥበቃና ከለላ የመስጠት ግዴታም የመንግስት እንደሆነ አስታውቋል። መለስካቸው አመሃ ተጨማሪ አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባሰራጨው የጽሁፍ መግለጫ ባለፈው ወር መጨረሻ ሳምንትና በዚህ ወር መጀመሪያ ላይ በሶስት ተፎካካሪ ወይም ተቃዋሚ ፓርቲዎች ላይ የመብት ጥሰት እንደተፈጸመ ማረጋገጡን አስታውቋል። መግለጫው እናት ፓርቲና ባልደራስ ለእውነተኛ ዴሞክራሲ ፓርቲዎች የመሰብሰብ መብታቸው መከልከሉን እንዲሁም የጎጎት ለጉራጌ አንድነትና ፍትህ ፓርቲን ምስረታ ባስተባበሩ አባላቱ ላይ ደርሷል ስለተባለው እንግልትና ስራት ጉዳይ ሲከታተል መቆየቱን ገልጸዋል። ኮሚሽኑ የሚመለከታቸውን የመንግሥት አካላት ከማነጋገሩም በተጨማሪ ከተለያዩ ምንጮች ባሰባሰበው መረጃዎች መሰረት የተዘረዘሩት የመብት ጥሰቶች መፈጸማቸውን አረጋግጫለሁ ብሏል። ባወጣው መግለጫ ከመንግሥት አካላትም ሆነ ከሌሎች ምንጮች ኮሚሽኑ ያገኛቸው መረጃዎች ምን እንደሚጠቁሙም በኢሰመኮ የሲቪል የፖለቲካ እና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር አብዲ ጅብሪል አብራርተዋል። የሚመስለው አስተዳደራዊ ነው። ለምሳሌ የጋምቤላ ሆቴል ውስጥ ይደረጋል። የተጠቀሰው የባልደራ ስብሰባ በሆቴሉ ምክንያት ነው። በግልጽ በዚህኛው የመንግስት አካል ነው ተብሎ አልተገለጸም እና ስለዚህ እንደዛም አይነት ቢሆን የማስከበር ግዴታ ነው ያለበት መንግስት ራሱ ማክበሩ ራሱ መደራጀት የመሰብሰብና ሀሳብን በነፃነት የመግለጽ እንዲሁም ህዝባዊ ጉዳዮች ውስጥ መሳተፍን በተመለከተ ነጻነት እና መብትን በተመለከተ ማክበር ነው የሚኖርበት። ራሱ መከልከል የለበትም ስብሰባ ይሁን ሀሳብን መግለጽን መከልከል የለበትም። ቹማካሎት አካላት በተለይ ስብሰባ አዳራሾችን የሚያከራዩትም ሆኑ የሚያዘጋጁት ለፖለቲካል ፓርቲዎችም ሆኑ ለሌሎች መሰብሰብ ለሚፈልጉት መሰርቶቹን የሚያሟሉት እነሱም የሚጠይቁትን ለሚያሟሉት ተደራሽ ማድረግ ይኖርባቸዋል። ያንን ካላደረጉ ደግሞ ተጠያቂነት ሊኖርባቸው ይገባል ማለት ነው። ኮሚሽኑ በመግለጫው ላይ እንዳመለከተው እንዲህ ያሉ የመብት ጥሰቶች ሲፈጸሙ ይህ መጀመሪያ አይደለም። መግለጫው አክሎም የመሰብሰብ መብት ከመደራጀት መብት ጋር ከፍተኛ ቁርኝት አለው። የመደራጀት መብት የግለሰቦች ተግባብቶና ተደራጅቶ የጋራ ጥቅምን በጋራ የመግለጽ፣ የማራመድ፣ የማስከበርና የመከላከል ቁልፍ መሣሪያ ነው ሲል ያብራራል። መብቶቹ ዴሞክራሲያዊ ስርዓትን ለመገንባት ያላቸውን አስፈላጊነትም በመግለጫው ጎልቶ ታይቷል። ይህን ተግባራዊ ለማድረግ ታዲያ በአጥፊዎቹ ላይ ምን እርምጃ ይወሰድ? ኮሚሽነር አብዲ ይመልሳሉ። እርምጃዎችን ስንል እንግዲህ የተለያዩ እርምጃዎች ናቸው። ሰብአዊ መብቶችና በተለያየ መንገድ ካየነው የሚጠበቁት ወንጀል ፍትህ ስርአት አስተዳደር ነው። ለምሳሌ በግድያ የተጠረጠረ ሰው የመኖር መብትን ወንጀል በማድረግ ነው። እንደዚህ ለምሳሌ ስብሰባ መረበሽም ሆነ ከዛ ጋር የተያያዙት እንደዚህ ወንጀል ነው፣ እና ያንን የፈጸሙ ሰዎችን ተጠያቂ ማድረግ ነው። ምርመራ ማድረግ ያስፈልጋል ማለት ነው። ከዛ አንጻር ሌሎችን በተመለከተ ደግሞ እንደዚህም አስተዳደራዊ እርምጃም የምንላቸውም አሉ። ስብሰባ አዳራሽም የሚከለክሉ አካላት ካለ እንደዚሁ አስተዳደራዊ እርምጃም ሊወሰድባቸው ይገባል ብለን እናምናለን። የተቃዋሚ ፓርቲዎች ስብሰባዎች ሲስተጓጎሉና መሪዎቻቸው ሲታሰሩ የአሁኑ የመጀመሪያ እንዳልሆነም የኮሚሽኑ መግለጫ ያመለክታል። እንደ ምሳሌም ቀደም ሲል የኦሮሞ ነፃነት ግንባርና የቁጫ ሕዝብ ዴሞክራሲያዊ ፓርቲ የአመራር አባሎች የተጣለባቸውን ገደብና እስራት አስታውሷል። ህገወጥ ድርጊቶቹ በአስፈጻሚው የመንግሥት አካል አባሎች በተደጋጋሚ የሚፈጸሙት ተጠያቂነት ስለሌለ ነው ሲሉ ተቃዋሚ የፖለቲካ ፓርቲዎች እና ሌሎችም የህብረተሰቡ አካላት ይናገራሉ። ኮሚሽኑ በዚህ ረገድ ምን እርምጃ ይወስዳል ለሚለው ጥያቄም ኮሚሽነር አብዲ ጅብሪል ምላሽ ሰጥተዋል። ክትትል አድርገን ነው እናሳውቃለን። አሁን ለምሳሌ ብዙን ጊዜ ነው ይሄኛው፣ በዚህ ልዩ ጉዳይ ብቻም ሳይሆን ብዙን ጊዜ መርምረን የምርመራ ውጤቱን ስናሳውቅ እና ምክር ሀሳቦችን ስናቀርብ እነዛ ምክር ሀሳቦች ስለመፈጸማቸው ክትትል እናረጋለን። ክትትላችንም ሪፖርት እናረጋለን። ይሄ የታወቀ ነው። ይሄን ያህል ጊዜ ግን በዚህ ቀን አለም፣ ማለት አይችልም። ግን ይሄ የምናደርገው የእኛ የምንሄድበት ነው ማለት ነው። የምንሰጠው ብዙን ጊዜ ምክር ሀሳብ ስለመፈጸማቸው፣ ስላለመፈጸማቸው ክትትል እናረጋለን። የኢትዮጵያ ብሔራዊ ምርጫ ቦርድም ከጥቂት ሳምንታት በፊት በጉዳዩ ላይ መግለጫ በሰጠበት ወቅት የመብት ጥሰቶቹ መፈጸማቸውን በመግለጽ ቦርዱ ሥራውን በሕግ መሠረት ለማከናወን እንቅፋት እንደፈጠረበት አስታውቀዋል። የወንጀል ድርጊቶቹንም መርምሮ ሕጋዊ ተጠያቂነት ያለባቸውን በመለየት ተጠያቂ እንዲያደርጋቸው ለፍትሕ ሚኒስቴር ደብዳቤ መጻፉን መግለጹ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ረዝ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በአማራ ክልል ዋግምራ ዞን ስር የሚገኘው የአበርገሌ ወረዳ እስካሁን በህወሀት ቁጥጥር ስር መቆየቱን ሲገልጽ የቆየው የዞኑ አስተዳደር ወረዳዋ ከትላንት ጀምሮ በመከላከያ ቁጥጥር ስር መዋሏን አስታውቋል። ከሁለት ዓመት ከስድስት ወራት በኋላ ወደ ቀያቸው መመለሳቸውን የገለጹ አስተያየት ሰጪዎችም ቤተሰቦቻቸው ጋር መገናኘት በመቻላቸው ደስታ እንደተሰማቸው ተናግረዋል። በሌላ በኩል በዞኑ የሚገኘው የጻግብዥ ወረዳ አሁንም በህወሀት ኃይሎች ቁጥጥር ስር እንደሚገኝ የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ገልጾ የተፈናቀሉ ዜጎችን ወደ ቀያቸው በመመለስ መንግስት ኃላፊነቱን እንዲወጣ ጠይቋል። ከዚህ ቀደም ስለ ጉዳዩ የጠየቅናቸው አንድ ስማቸው እንዳይጠቀስ የፈለ የትግራይ ኃይሎች አመራር የትግራይ ሰራዊት በአማራ ክልል አንድም አካባቢ የለም የሚል ምላሽ መስጠታቸው ይታወሳል። መስፍን አራጌ ተጨማሪ አለው አስተዳዳሪ አለሙ ክፍሌ ተፈናቅለው የነበሩ የመንግስት አመራሮችና የአካባቢው ነዋሪዎች ከትላንት ጀምሮ ወደ ቀያቸው መመለስ መጀመራቸውን ተናግረዋል። አብርገሌ እንግዲህ ትናንት የገባ ነው። በነበረው የፕሪቶሪያ ስምምነት እስካሁን አልደረሰንም እና ይሄ ነገር መስተካከል አለበት የሚሉ ብዙ ጨዋታዎች ነበሩ። ትናንት ላይ በመከላከያ ሰራዊታችን በመግባቱ እኛም ከሁለት ዓመት ከግማሽ ከሆነ በኋላ ገብተናል። አስተዳዳሪውንና ነዋሪዎቹን በስልክ ያነጋገርናቸው ሲሆን ተሰማ የተባሉ የአበርገሌ ወረዳ ዋና ከተማ ኒራቅ ነዋሪ የተለዩቸውን እናታቸውን ከሁለት ዓመት ከስድስት ወር በኋላ በአካል በማግኘታቸው ደስታቸውን ሲገልጹ ሚያዝያ ሀያ ላይ ነው የወጣ ነው የእኔ አያቴ። አሁን ለምሳሌ ሙታብኛለች። እናቴን አግኝቻለሁ በአካል ዛ ተመስገን ብየዋለሁ። አያቴ በሕክምና ምክንያት ነው የሞተችው። ቀባሪ ጠፍቶ በዝን ሴቶች ነው የቀበሩ። በቃ የሚቀብር ሰው ጠፍቶ ይሄ ነው ተብሎ የማይቆጠር በደል ነው የደረሰብን። ያው ተመስገን ብለናል። ፈጣሪ እናቶቻችን ጋር በሰላም አገናኝቶናል። በሕክምና ማጥረስ በምን በብዙ ሽማግሌ በህይወት አላገኘንም። አባቱ ይሞታል እናቱ ይሞታቻለች። በህክምና ጥረት ነው ይሞቱ ለሚ ሁሉ በወላዶች አሁን ከሶስት ቀን በፊት ሻቃ የሚባል አካባቢ አለ ከብርጌሎ ጠብሎ ሰባት ኪሎ ሜትር ላይ ሰኞ እለት መንግስት ላልተቆጣጠረ በወልድ ምክንያት አንዲት እናት ሞተች። በሰብ ሰቆጣ መጠለያ ጣቢያ ሆነው ወደ ቀያቸው የሚመለሱበትን ጊዜ እየተጠባበቁ መሆናቸውን የተናገሩ አቦነ ህበር ከፋች የተባሉ አስተያየት ሰጪ በበኩላቸው አብዛኛው ተፈናቃይ አሁንም በመጠለያ ጣቢያዎች ውስጥ ቢሆንም አካባቢው ከሁለት ዓመት ከስድስት ወር በኋላ ነፃ በመውጣቱ ደስተኛ ሆኗል ብለዋል። መጨረሻውን የምናየው ቢሆንም አብረን፣ ለጊዜው ግን በጣም ትልቅ ደስታ ነው። በቃ የሆነ አዲስ ሀገር እንደገባ አዲስ ቦታ እንደተያዘ አዲስ ሰው እንደተገኘ ነው በቃ የሚቆጠረው። ምን ተስፋ የተቆረጠበት ሁኔታ ነበረ። ባልታሰበ ሰዓት ነው እንዲሁ። አሁን መከላከያ ገብቶ ነገር ሲያደርግ ያለ ተኩስ ያለ ምንም ሰው ሞት፣ በተለየ ነገር ያማረ ያደርገዋል። በተለይ በመፈናቀል ምክንያት ኢኮኖሚያዊና ስነ ልቦናዊ ጫና ለደረሰበት የህብረተሰብ ክፍል የአካባቢው ነጻ መሆን ትርጉም አለው ይላሉ አስተያየት ሰጪው። ኢትዮጵያ ባለችበት ነባራዊ ሀቅ ከራስ ቤቱ ነ ያለ ክራይ በራስ ባለ ንብረት መስተዳደር ተፈናቅሎ ከትምህርት ቤት ከመኖር አንጻር ሊነጣጠር የሚችል ነገር አይደለም። አስበው ከቤት ስትኖር እና ውጭ ላይ ስትኖር ምን ልዩነት እንዳለው። አንድ እቃ ዛሬ ስንት ነው? አንድ ኪሎ ህል ስንት ነው የሚሸጠው? ከቤት ስትኖር ምን አይገናኝም እኮ ሌላ ህይወት እንደጀመርክ ነው የምታስበው እኮ። አሁን ቤተሰቦትን ከሁለት አመት ከስድስት ወር ያላነሰ ተለያይተዋል እና በድምፅ የመስማት ወይም ደግሞ ከዚያ በኩል መልእክት የማግኘት እድል አጋጥሞታል? ጥሩ ነው። አሁን እኔ መረጃ በራሴም አግኝቻለሁ ሰዎች አሉ ከደስ ይላል ሰላም ነው። አሁን ዛሬ እና ትናንት የተሰማነት ስሜት ከሁለት ሺ አስራ ሶስት ሐምሌ ስድስት ወዲህ የተለየ ነው። ዋና አስተዳዳሪው አቶ አለሙ በበኩላቸው በወረዳ ውስጥ በተለይም በከተማዋ ኒሯቅ የደረሰው ሰብአዊና ቁሳዊ ጉዳት የከፋ መሆኑን አመልክተዋል። አብዛኛው በሚባል ደረጃ ሰው ደስተኛ ነው። ትናንት አንዳንድ ቦታዎቹን ዞር ብለን ስናይ በሚያሳዝን ሁኔታ የሚበላ የሚጠጣ የሌላቸው ሰዎች አግኝተናል የመድኃኒት የምን ችግር ኑሯቸውም የተቸገሩ ሰዎችን ማየት ችለናል ትናንት እና እነዚህን ተመልክተን ዛሬ ላይ መድኃኒት እየጫንነው ያለ ነው ተቋማት በጣም ፈርሰዋል የተማሪ ወንበር የለም መስኮት የለም አጠቃላይ የመንግስት ተቋማት ሙሉ በሙሉ የወደሙ ናቸው ማለት ይቻላል እየቆየን በቪዲዮ በፒክቸርም ማሳየት ስለሚቻል ብዙዎቹ ተቋማት ማለት በሚቻል ደረጃ ሙሉ በሙሉ ከአገልግሎት ውጭ ናቸው ከአገልግሎት ውጭ ብቻ ሳይሆን ብዙ ግብዓት የሚያስፈልጋቸው በጣም የተቸገሩ ህዝቦችን ነው ያገኘሁት። መንግስታዊ መዋቅሩ ስራ ለማስጀመር የቅድመ ዝግጅት ተግባራትን እያከናወነ መሆኑን ዋና አስተዳዳሪው አረጋግጠዋል። መንግስታዊ መዋቅሩ አሁን በከፊል አመራሩ ገብቷል፣ ሚሊሻችን ገብቷል፣ ፖሊስ ገብቷል። አጠቃላይ በየ ቢሮው ስራ ለመጀመር የቅድመ ቀረጻ ስራዎች እየተሰሩ ነው ያሉት ምክንያቱም ተቋማት በጣም ሰርሶ ስለነበሩ አጠቃላይ ለተቋማቱ የሚያስፈልገውን ንብረት አጀስ እያደረግን ነው ያለ ነው። እሱን መሰረት በማድረግ አመራሩ ገብቷል። እኔም እዚያው ነው ያለሁት። ከነገ ጀምሮ ደግሞ መንግስት ሰራተኛ በየመዋቅሩ እናስገባለን ብለን አስበናል። የተፈናቀለውንም ህዝብ ወደ ቀየው ለመመለስ ከመንግስትና መንግስታዊ ካልሆኑ ድርጅቶች ጋር በትብብር እየተሰራ መሆኑንና ያመለከቱት ሰላሳ ሰባት ሺህ ነው በሰቆጣ ተፈናቅለው ተጠሎ የሚኖረው ህዝብ። እነሱን ለመመለስ ኤንጂዎች ሙሉ በሙሉ እንደሚመልሱ ትራንስፖርቱን፣ አጠቃላይ አንዳንድ አገልግሎቶችንም ጨምሮ እንደሚያገርሱልን ቃል ገብተውልናል። ከነገ ጀምሮ የትራንስፖርቴሽን ስራው ይሰራል ብለን እንጠብቃለን። ሰው ወደ ቀየው ገብቶ ራ እንዲሰራ በግብርና የሚተዳደረውም እርሻው እንዲጨምር የማድረግ ስራ በአፋጣኝ እንሰራለን የሚል ስሜት ነው ያለን። በኛ በኩል አካባቢው የህወሀት ኃይሎች ለረጅም ጊዜ ተቆጣጠረውት የቆዩበትና የጦርነት ቀጠና ከመሆኑ አንጻር ሙሉ በሙሉ ከጸጥታ ስጋት ነፃ ለመሆኑን በማውሳት ስጋታቸውን የገለጹ አስተያየት ሰጪዎች አልጠፉም። ዋና አስተዳዳሪው ስለዚህ ጉዳይ ሲመልሱም በህወሀት በኩል ያለው ጄኔራሎች፣ የበላይ አካሎች አብርገሌ ከመግባታት በፊት ትልቅ ውይይት ተደርጎ ትልቅ ስምምነት ነው የተደረገው ሰው መተናኮስ እና ሌሎች ተኩሶች መነሳት የለባቸውም። ችግሮች ካሉም የጋራ ችግሮች ናቸው፣ በጋራ መፍታት መቻል አለብን በሚል የበላይ አካል ተግባብቷል። በእኛ በኩል የአዴን ሰራዊት የሚባል አለ፣ የአገው ዲሞክራሲ ንቅናቄ የሚባል አለ። እሱ ሀይል ትናንት በከፊሉ አንዳንድ ቄሶች እና አመራሮች ነበሩ እዛ። እነሱን አግኝተን ተወያይተን ሰላም ነው መሆን ያለበት። የተለያዩ ጥያቄዎችም ካሉ የራሱን ሀሳብ በማንሳት መጠየቅ መናገር ይቻላል። መሳሪያ ያለው አካልም ካለ የተለያዩ የፖለቲካ ችግሮች ያለበትም ሰው ካለ ፖለቲካው እንደተጠበቀ ሆኖ ለህዝቡ ሲባል ግን በሰላም መጥቶ መዋሃት መቻል አለበት በሚል ካገኛ ናቸው የአገው ሸንጎ ጋር ተወያይተናል። አሁን ዋና ከተማው አገብተናል። አሁን ህወሀት በእኛ ቀበሌ የያዘው ቦታ የለም ማለት ይችላለሁ። መረጃዎችን እያጣራና ያለ ነው። የህወሀት ኃይሎች ተቆጣጥሯቸው ከነበሩባቸው አስራ አራት ቀበሌዎች ሙሉ በሙሉ መውጣታቸውን ኃላፊው ገልጸዋል። በሌላ በኩል ከዚህ ቀደም በጉዳዩ ላይ ምላሽ ለማግኘት መቀሌ የሚገኘው ዘጋቢያችን የትግራይ ክልል የተለያዩ የቢሮ ኃላፊዎችን አነጋግሮ የነበረ ሲሆን አብዛኞቹ ስለ ጉዳዩ የምናውቀው ነገር የለም የሚል ምላሽ ሰጥተው ጉዳዩ የሚመለከተው የትግራይ ኃይሎችን ነው ብለዋል። አንድ ስማቸውን እንዳይጠቀስ የፈለጉ የትግራይ ኃይሎች አመራር የትግራይ ሰራዊት በአማራ ክልል አንድም አካባቢ የለም ብለው ነበር። ሆኖም በተጠቀሱት የዋግምራ አካባቢዎች ግን ሌሎች ታጣቂዎች ሊኖሩ ይችላሉ ሲሉ ተናግረዋል። በሌላ በኩል በዞኑ የጻ ግብዣ ወረዳ አሁንም በህወሓት ታጣቂዎች እንደሚገኝ የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ጌታ ወይ ሹሜ ተናግረዋል። የአብርግሌ ወረዳ መከላከያ ሰራዊት ገብቶ ተገዳድሮ አመራሮችን ገብቶ ተፈናቃይ ማህበረሰቡንም ጭምር ወደ ለመመለስ ቅድመ ዝግጅት ስራዎችን ማጠናቀል ጨርሰዋል። መከላከያም ገብቷል። የዛ ጊዜ ወረዳ ግን ገና ተስፋዎች አሉ። መቼ እንደምንገባ አይታወቅም። ማህበረሰቡም እዚ ያለው ተፈናቃዩም ምንም አይነት ነገር የለም ከተስፋ ውጭ ማለት ነው። ከወር በፊት የአሜሪካ ድምጽ ከሀያ አምስት እስከ 30ሺህ የሚጠጉ የጻግብዣ ወረዳ ተፈናቃዮች በሰቆጣና አካባቢው መጠለያ ጣቢያዎች መስፈራቸውን ቢዘግብም ኃላፊው ቁጥሩ በሳምንታት ጊዜ ውስጥ እስከ አስር ሺህ ጨምሯል ብለዋል። በጣም ችግሩ ስለባሰ በመድኃኒት እጥረቱም እዛ አካባቢ ደግሞ በጣም ስርአት አልበኝነት ስላለ በሚችሉት አጋጣሚ መጥቶ ወደ ከሰላሳ አምስት ሺህ በላይ አዲስ አምስት ሺህ አካባቢ በላይ ደግሞ ተፈለቃዮች እንደተጨመ ተጨምሮ ነው ያለ። እነዚህ ሰዎች አሁን ያሉት በምን ሁኔታ ነው? ማይጉሊት የሚባል መጠለያ ያለ። ከዛ መጥቶ ወድከሆን ያሉት በሰሜኑ ጦርነት ምክንያት ተፈናቅለው በመጠለያ ጣቢያዎች ውስጥ የሚገኙ የህብረተሰብ ክፍሎች በቂ ድጋፍ እንደማይደረግላቸው በማውሳት ወደ አካባቢያቸው እንዲመለሱ ደጋግመው ጥያቄ ሲያቀርቡ መቆየታቸው ይታወሳል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ። ወደ ተከታዩ ዘገባ ስናልፍ ደግሞ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም ኦቻ በኦሮሚያ ክልል በአምስት ዞኖች የኮሌራ በሽታ ወረርሽኝ መከሰቱን አስታወቀ። ኦቻ ሰሞኑን ባወጣው መግለጫ በክልሉ ምስራቅ ባሌ፣ ጉጂና ቦረና ዞኖች ሀምሳ ሰዎች በወረርሽኙ መሞታቸውን ጠቅሷል። በኢትዮጵያ ሶስት ነጥብ ሶስት ሚሊየን ዜጎች በኮሌራ በሽታ ወረርሽኝ ስጋት ውስጥ መሆናቸውን የጠቀሰው ኦቻ በመዛመት ላይ ለሚገኘው ወረርሽኝ አፋጣኝ ምላሽ ለመስጠት አስቸኳይ ድጋፍ ጠይቋል። የኦሮሚያ ክልል ጤና ቢሮ በበኩሉ የኮሌራ በሽታ በአምስት ዞኖች በወረርሽኝ ደረጃ መከሰቱን አረጋግጧል። የጉጂና የምስራቅ ባሌ ወረዳ ነዋሪዎች በሽታው በፍጥነት በመስፋፋት ላይ እንዳለ ገልጸው አፋጣኝ የህክምና አገልግሎት እንዲመቻችላቸው ጠይቀዋል። ፀሐይ ዳምጠው ዝርዝር አላት። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ መጋቢት 23 ቀን 2023 ባወጣው ሪፖርት ነው። በኦሮሚያ ክልል በሚገኙ አምስት ዞኖች የኮሌራ በሽታ ወረርሽኝ መከሰቱን ያስታወቀው ኦቻ በኦሮሚያ ክልል በምስራቅ ባሌ ጉጂና ቦረና ዞኖች የተስፋፋው የኮሌራ ወረርሽኝ ሪፖርት እስካወጣበት ጊዜ ድረስ በአጠቃላይ ሁለት ሺ ሁለት መቶ ሰባ ስድስት የኮሌራ ተጠቂዎች ሲመዘገቡ፣ የሀምሳ ሰዎች ህይወት ማለፉን ጠቅሰዋል። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊና የህብረተሰብ ጤና ስጋት አመራርና ላብራቶሪ ዘርፍ አስተባባሪ ዶክተር ተስፋ የከበበው ወረርሽኙ እየተስፋፋባቸው ያሉ ዞኖች ቆላማ እና በድርቅ የተጎዱ አካባቢዎች ናቸው ብለዋል። ጉድኖት ሸን ኬሰት ልኩሚ በአ ባሌ አርሲ ልጣ ጉጂ በሽታው ተከስቷል። ባሌ፣ ምስራቅ ባሌ፣ ጉጂ፣ ቦረና እና ምዕራብ አርሲ ውስጥ ነው ወረርሽኙ የተከሰተው። ከአምስቱ ዞኖች ሁለት ዞኖች ወረርሽኙን የመቆጣጠር ሁኔታ እያሳዩ ነው። ነገር ግን ሁለት ዞኖች ማለትም በቦረናና ጉጂ ውስጥ የሚያዙ ሰዎች ቁጥር እየጨመረ መጥቷል። በምስራቅ ባሌ ቆላማ ወረዳዎች ውስጥ ሰሞኑን መዝነብ የጀመረውን ዝናብ ተከትሎ በሽታው በፍጥነት እየተስፋፋ እንደሚገኝ የአካባቢ ነዋሪዎች ተናግረዋል። አቶ አልይ አህመድ ለአሜሪካ ድምጽ የገለጹትም ይህንኑ ነው። ቆላማው አካባቢ ያሉት ወረዳዎች በሙሉ በኮሌራ የተበከሉ ናቸው ናቸው። ዳዊ ሰረር፣ ዳዊ ጋቸን፣ ራይቱ፣ ጊኒር እንዲሁም ለገይጣ፣ አደሌ ሃራ የሚባል ቦታ አሁን የጠቀስኳቸው ቦታዎች ላይ በሽታው በስፋት ታይቷል። በመንግስት በኩል ሕክምና የተሰጠ ነው፣ ነገር ግን ከህዝብ ብዛት ጋር አይመጣጠንም። በበሽታው የተያዙ ሰዎችን ለይቶ ማቆያ ውስጥ እያደረጉ ነው። አሁንም ሕክምናው መጠናከር አለበት። ይቀራል። ኦቻ ባወጣው ሪፖርት መሰረት ከጥር 223 መጨረሻ ጀምሮ በኦሮሚያ እና በሶማሌ ክልሎች የኮሌራ በሽታ ወረርሽኝ በእጥፍ ጨምረዋል። በኦሮሚያ ክልል በባሌ ጉጂና ምዕራብ አርሲ ዞኖች የሚገኙ 66 ቀበሌዎች፣ በሶማሌ ክልል ደግሞ በሊበን ዞን ሁለት ወረዳዎች በድምሩ 1055 የተጠቁ ሰዎች ሪፖርት ተደርጓል። በሀገር አቀፍ ደረጃ የኮሌራ በሽታ በ22 ወረዳዎች የሚገኙ 177 ቀበሌዎች መሰራጨቱን እና ከነዚህ ጊዜ ውስጥ አስራ ስምንቱ በኦሮሚያ ክልል የሚገኙ እንደሆኑ ኦቻ ከህብረተሰብ ጤና ኢንስቲትዩት አገኘት ያለውን መረጃ ጠቅሰዋል። የኦሮሚያ ጤና ቢሮ በኩሉ ከነሐሴ ሀያ ሰባት ቀን ሁለት ሺ ሀያ ሁለት ጀምሮ በባሌ ቆላማ አካባቢ ሀረና ቡሎቅ ወረዳ የተከሰተ ወረርሽኙ እየተስፋፋ በአሁኑ ወቅት በአምስት ዞኖች ውስጥ መዳረሱን ገልጸዋል። በበሽታው የሀምሳ ሰዎች ህይወት ማለፉን ና ከሁለት ሺ በላይ ሰዎች በበሽታው ለህመም መዳረጋቸውም ተገልጿል። ስርጭቱ እንዳይስፋፋ የክልሉ ጤና ቢሮ እየሰራ ነው ብለዋል። የዘርፉ አስተባባሪ ዶክተር ተስፋይም ኩባን ቀባሚ ሞ ጅራቴ ናመሰነ ብረ ገባ በበሽታ የተያዘ ሰው ካለ መለየት ነው። ከተለዩ በኋላ ሰውየው ጋር መድረስና እዛ አካባቢ ያለውን ሁኔታ ሪፖርት ማድረግ ነው። ከዛም አካባቢው ላይ ያለውን ንክኪ መለየትና አስፈላጊውን ህክምና መስጠት ይጀምራል። ነገር ግን በበሽታው የተጠቃ ሰው ሲገኝ ለይቶ የማስቀመጥ ስራ ይከናወናል። አሁንም በሽታውን ለመግታት አስፈላጊው ስራ እየተሰራ ነው። የጉጂ ዞን ነዋሪ መሆናቸውን ጠቀሱ። ስማቸው እንዳይገለጽ ያሳሰቡ ግለሰብ በዞኑ ከአንድ መቶ በላይ ሰዎች በበሽታው መያዛቸውን ተናግረዋል። አና ግርጃ፣ አና ዋዳራ፣ አና አርቃሎስ ደርቤ፣ ደርቤ ግርጃ ወረዳ፣ አዶላ ሬዲዮ ውስጥ በሽታው ተከስቷል አሁን ዋደራ ወረዳ ውስጥ ከአንድ መቶ በላይ ሰዎች በበሽታው ተጠቅተዋል። እናም ከፍተኛ ችግር እያስከተለ ነው። ህመሙ የበረታባቸው ሰዎችም ህይወታቸውን እያጡ ነው። በተለይ ዋደራ ወረዳ አሁንም ከፍተኛ ስጋት ውስጥ ነው ያለው። እየተሰጠ ያለው ሕክምና በቂ አይደለም። በዘመቻ መልክ ህብረተሰቡ ዘንድ መድረሱ ግዴታ ነው። ኮሌራ ተላላፊ መሆኑን ያስገነዘቡት ዶክተር ተስፋዬ ህብረተሰቡ አስፈላጊውን ጥንቃቄ በማድረግ ከገዳዩ በሽታ ራሱንና ቤተሰቡን እንዲከላከል ጥሪ አቅርበዋል። በኢትዮጵያ 3.3 ሚሊዮን ዜጎች በኮሌራ በሽታ ወረርሽኝ ስጋት ውስጥ እንደሚገኙ የጠቀሰው ኦቻ ለተከሰተው ወረርሽኝ አፋጣኝ ምላሽ ለመስጠት ይቻል ዘንድ አስቸኳይ ድጋፍ ጠይቀዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው እየተከታተላችሁት ያላችሁት። በተከታይ ዘገባ ከሀገር ውስጥ ወጣ ወዳሉ ዜናዎች ስናልፍ በቅድሚያ ወደ ደቡብ አፍሪካ እናቀናለን። የፊታችን ነሐሴ በደቡብ አፍሪካ ሊካሄድ በታቀደው በቀጠናው የሚገኙ የሀገራት ስብሰባ ላይ እንዲገኙ ቀደም ሲል ለፕሬዚዳንት ፑቲን ግብዣ ቀርቦላቸዋል። የሄግ ዓለም አቀፍ የወንጀል ችሎት በፕሬዚዳንት ቭላዲሚር ፑቲን ላይ የእስር ማዘዣ መውጣቱን ተከትሎ ደቡብ አፍሪካ ከችሎቱ ጋር የምትተባበርበትን አማራጭ ማጤን ይዛለች። ፑቲን የተሳትፎ ጥሪውን የሚቀበሉ ከሆነ የእስር ማዘዣውን የማስፈጸም የአባልነት ግዴታ ያለባት ደቡብ አፍሪካ ምን ማድረግ እንዳለባት ማውጣት ማውረድ ይዛለች። ኬት ባተሌት ከጆሀንስበርግ ያጠናከረችውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። ሄግ የሚገኘው የጦር ወንጀል ችሎት በእንግሊዝኛው ምህፃረ ቃል አይሲሲ በአውሮፓውያኑ የቀን አቆጣጠር ስሌት በያዝነው መጋቢት ወር መጀመሪያ ላይ ነው የዩክሬንን ሕጻናት ከሀገር አስወጥቶ ወደ ሩሲያ ከመውሰድ እርምጃ ጋር በተያያዘ የጦር ወንጀል ፈጽመዋል ሲል በሩሲያው መሪ ላይ የእስር ማዘዣ ያወጣው። ደቡብ አፍሪቃ የሮም ስምምነት በመባል የሚታወቀውና አገሮች የፍርድ ቤቱን ዓለም አቀፍ የእስር ማዘዣ ተፈጻሚ እንዲያደርጉ የሚያስገድደው የችሎቱ ደንብ ፈራሚ ነች። ይሁንና ፕሪቶሪያ በሌላ በኩል ደግሞ ከሞስኮ የቅርብ ሸሪኮች አንዷ ናት። በመሆኑም እንደ አውሮፓውያን የዘመን አቆጣጠር በ 2022 ዓ ም ሩሲያ በዩክሬን የፈጸመችውን ወረራ ከምተቸት መቆጠብም አልፋ በያዝነው የአውሮፓውያኑ 2023 መጀመሪያ ላይ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ጋር የሁለትዮሽ ውይይት ማድረግና ብሎም በየካቲት ወር በጋራ ለሚያደርጉት የጦር ልምምድ የሩሲያን የጦር መርከቦች እስከ ማስተናገድ ሂዳለች። የደቡብ አፍሪካ የዓለም አቀፍ ግንኙነቶች ሚኒስትር ናሌዲ ፓንዶር ሳውዝ አፍሪካ ኤፍኤም ከተባለ የሀገር ውስጥ ሬዲዮ ጣቢያ ጋር ባደረጉት ቃለ ምልልስ መንግስታቸው ጉዳዩን አስመልክቶ ነገሮችን ያገናዘበ አዲስ የህግ አስተያየት ወይም ግምገማ እየተጠባበቀ መሆኑን ገልጠው ያሉትን አማራጮች በሙሉም እንደሚመዝኑ ተናግረዋል። ይህ አዳጋች ሁኔታ ነው። ሆኖም እንደምትረዱት ካቢኔው በዚህ ጉዳይ ላይ መወያየት አለበት ብዬ አስባለሁ። ከዚያም አንዴ አስተያየቶችን ከተቀበልኩ በኋላ ወደ ካቢኔ እወስደዋለሁ። በዚያም መሰረት የምንወስደው እርምጃ በመንግስቱ አጠቃላይ እይታ የሚመራ ይሆናል። ይሁን እንጂ ሚኒስትሯ ብሪክስ በመባል የሚታወቀውና የጎለበተ የመጣ የምጣኔ ሀብት ባለቤት የሆኑ አምስት ሀገራት ብራዚል፣ ሩሲያ፣ ህንድ፣ ቻይና ና ደቡብ አፍሪቃ ላሉበት ቡድን የመሪዎች ጉባኤ ለፑቲን የተላከው ግብዣ የመሰረዙንጣ አጣጥለውታል። አገራቸው የፊታችን ነሐሴ ወር ላይ የሚካሄደውን የህብረቱ መሪዎች ጉባኤ አስተናጋጅ ናት። በሌላ በኩል ፑቲን በጉባኤው በአካል ይገኙ እንደሆን ሞስኮ እስካሁን አላረጋገጠችም። ፓንዶር አክለውም መሪዎች በዓለም አቀፍ ህግ ጥሰት ተጠያቂ ሆነው በሚገኙበት ወቅት እርሳቸው ሁሉን በእኩል የማየት አቀራረብ ባሉት አሰራር መጓደልና አንዳንዶች ላይ የተለየ ትኩረት ያደርጋል ሲሉ አይሲሲም ተችተዋል። ዳረን በርግማን በደቡብ አፍሪካ ፓርላማ የዋናው ተቃዋሚ ፓርቲ ዲሞክራሲያዊ ህብረት ተወካይና ለመንግስቱ ካቢኔት እንደ ጥላ ሆነው የአገሪቱ መንግስት በሚወስዳቸው ውሳኔዎች ላይ ትችት የሚያቀርበው የተቃዋሚዎች ስብስብ ዓለም አቀፍ ግንኙነቶች ተከታታይ ናቸው። መንግስት በአይሲሲ አባል አገርነት የፈረመውን ዓለም አቀፍ ስምምነት ማክበር አለበት ባይ ናቸው። ተቃዋሚው የዲሞክራሲያዊ ህብረት ካቢኔው ፕሬዚደንት ፑቲንን የመጋበዙን ሐሳብ እንዲተውናም ግብዣው መሰረዝ አለበት ብሎ ያምናል። ያን ካላደረጉ ግን የእስር ማዘዣውን በፕሬዝደንት ፑቲን ላይ ተፈጻሚ ለማድረግ ዝግጁ መሆን አለባቸው። ስቲቨን ግሩድስ በደቡብ አፍሪቃው የዓለም አቀፍ ጉዳዮች ጥናት ተቋም የሩሲያ ጉዳይ አዋቂ ናቸው። ለአሜሪካ ድምፅ በሰጡት አስተያየት የደቡብ አፍሪካ መንግስት ሊወስዳቸው የሚችላቸው በርካታ መንገዶች አሉ ይላሉ። ከችሎቱ አባልነት ጨርሶ ከመውጣት ይልቅ የአምስቱን አገራት ጉባኤ እንደታቀደው በአካል በማድረግ ፋንታ በርቀት በኢንተርኔት አማካኝነት በማካሄድ ትዕዛዙ የፈጠረውን ጫና ማስቀረት ይቻላል። አሊያም ደግሞ ምናልባትም ከሁሉም አማራጮች ሊሆን የሚችለው ፑቲን በስልጣን ላይ ያሉ የሀገር መሪ እንደመሆናቸው ያለመከሰስ ከለላ የሚያሰጥ አንዳች ዲፕሎማሲያዊ ዘዴ መሞከር ይችላል፣ ሲሉ የደቡብ አፍሪካ መንግስት ሊወስድ ይችላል ያሏቸውን መንገዶች ዘርዝረዋል። ይህን መሰሉን ለውሳኔ አዳጋች የሆነ ነገር ካሁን ቀደምም አይተናል። እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ምት የሱዳኑ ኦማር አልበሽር ለአፍሪቃ ሕብረት የመሪዎች ጉባኤ ወደ ደቡብ አፍሪቃ በመጡበት ደቡብ አፍሪቃን እስሩን እንድታስፈጽም ታዛ ነበር። የአገሬው ፍርድ ቤትም ያወጣው ትእዛዝ ነበር። ይሁን እንጂ ችላ ተባልና ትእዛዙም እምቢ እንዳሉ ከጦር ካምፑ እንዲያመልጡ ተደረገ። የደቡብ አፍሪካ መንግስት የዓለም አቀፍ ግንኙነቶችና ትብብር ሚኒስቴር ቃል አቀባይ ሉንጋ ንኬንግሌሌ ለአሜሪካ ድምፅ እንደተናገሩት ካቢኔው በያዝነው ሳምንት በጉዳዩ ላይ ይመክራል። ተከታዩ ዘገባ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ ዲሞክራሲን በዓለም አቀፍ ደረጃ የሚያስፋፉ ፕሮግራሞችን ለማበረታታት አዲስ የገንዘብ ድጋፍ እንደምታደርግ አስታውቃለች። የዩክሬን ፕሬዝዳንትም ረቡዕ ዕለት በዋሽንግተን የሚካሄደው የዲሞክራሲ ጉባኤ ላይ በርቀት በድህረ ገጽ አማካኝነት ተገኝተው ገለጻ አድርገዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሊሲያስ ያደረሰችን ተከታዩ ነው። በዩናይትድ ስቴትስ ዋሽንግተን እየተካሄደ ባለው የዲሞክራሲ ጉባኤ ሁለተኛ ቀን ስብሰባ ላይ የተገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የዲሞክራሲ እሴቶች፣ የሕግ የበላይነትና የሰብአዊ መብቶች መከበር በዓለም ዙሪያ ጥቃት እየደረሰባቸው መሆኑን ገልጸው አስጠንቅቀዋል። ሰዎች በነጻነት እንዲደራጁ፣ እንዲሳተፉና እንዲወያዩ የሚያስችሉ መድረኮች እየጠበቡ ህገ መንግስታዊ መብቶች እየተገደቡና የዜጎች ነጻነት እየተሸረሸረ ነው። ሐሳብን በነፃነት የመግለጽ መብት በፍጥነት እየወደቀ ነው። ጉተሬዥ ሀገሮች በድጋሚ መተማመን እንዲገነቡና አለመመጣጠንን እንዲቀርፉ ጥሪ ባቀረቡበት ወቅት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ደግሞ ዲሞክራሲን የሚያስፋፉ በርካታ ፕሮግራሞችን እንደሚደግፉ አስታውቀዋል። ሚሊዮን በሚቀጥሉት ሁለት ዓመታት ፕሬዚደንታዊ ተነሳሽነቱ ላይ ሌላ ተጨማሪ 690 ሚሊዮን ዶላር የመጨመር እቅድ አለን። በሦስት ዓመታት ጊዜ ውስጥ ደግሞ በዓለም ዙሪያ ዲሞክራሲን ለማስፋፋት ለምናደርገው ጥረት 95 ሚሊዮን ዶላር ለመመደብ የኔ አስተዳደር ከምክር ቤቱ ጋር አብሮ ለመስራት አስበዋል። ፕሬዝዳንቱ አክለው ዲሞክራሲያዊ አስተዳደርን ለሚያራምድ ቴክኖሎጂ ልዩ ትኩረት እንደሚሰጥ ገልጸዋል። በዚህ ሳምንት መጀመሪያ እዚህ ዩናይትድ ስቴትስ ውስጥ መንግስት አሜሪካ ውስጥ ጨምሮ በመላው ዓለም የሚገኙ ተቃዋሚዎችን፣ የመብት አቀንቃኞችና ጋዜጠኞችን ኢላማ ለማድረግ ጥቅም ላይ ሲውል የነበረው ገበያ ላይ የዋለ የስለላ መሳሪያ መጠቀምን የሚከለክል ትዕዛዝ ፈርም ያለው ሮብለት የዩክሬን መከላከያ ሚኒስትር ወታደሮቻቸው ጀርመን ያቀረበቻቸውን የትጥቅ መኪናዎች ለሙከራ ሲነዱ የሚያሳይ ምስል አውጥቶ ነበር በዋሽንግተን እየተደረገ ባለው ጉባኤ ላይ ደግሞ በድህረ ገጽ አማካኝነት የተገኙት የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ የሩሲያን ወረራ በመቃወም ሀገራቸውን መደገፉ ለምን ወሳኝ እንደሆነ አለምን አስታውሰዋል ሩሲያ ከዓለም ዲሞክራሲያዊ ሀገሮች ጋር ከሁላችሁም ጋር ለረጅም ጊዜ ጦርነት ውስጥ ቆይታለች በሐሰተኛ መረጃ በምርጫ ጣልቃ ገብነት በስለላ በሙስና በሳይበር ወንጀሎች ትዋጋለች ዘለንስኪ አክለው በዚህ ዓመት የዩክሬንን ድል ሊያረጋግጥ የሚችል ተጨማሪ የጦር መሳሪያ ድጋፍ እንዲደረግላቸውም ጠይቀዋል። ይህ በእንዲህ እንዳለ በሞስኮ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከኢራኑ አቻቸው ሁሴን አሚር አብዱላሂን ጋር ተገናኝተው በተህራን የሽምግልና ጥረቶች ዙሪያ ተወያይተዋል። ስለ ስለ ዩክሬን ተወያይተናል። ውጊያውን የሚያስቆም ማንኛውንም ተነሳሽነት እንደግፋለን። ሮብለት፣ በዩክሬን የሚገኘውን ዛፖሮዥያ የተሰኘውን የኒክሌር ኃይል ማመንጫ ጣቢያ የጎበኙት የዓለም አቀፉ የአቶሚክ ኃይል ኤጀንሲ ኃላፊ ራፋኤል ማሪያኖ ግሮሲም እንዲሁ ኪየቭና ሞስኮ ውይይታቸውን እንዲያፋጥኑ አሳስበዋል። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርዋል ቻናል የኢትዮሳት ቨርዋል ቻናል ኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ወደ ተከታዩ ዝግጅት ከማለፋችን በፊት የአሜሪካ ድምጽ መገኛ መንገዶቻችንን እናስተዋውቃችሁ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንስስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።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 ተመልሰናል። ዝግጅታችን ይቀጥላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ ቀኖናና አስተዳደራዊ መዋቅር በመጣስ የኤጲስቆቆ ቆጶሳት ሹመት ሰጥተዋል በሚል በቅዱስ ሲኖዶስ ቃለ ውግዘት ተላልፎባቸው የነበሩ ሊቃነ ጳጳሳትና መነኮሳት ዛሬ በተካሄደው የቅዱስ ሲኖዶሱ ጉባኤ ውግዘቱ እንደተነሳላቸው ቤተ ክርስቲያኗ አስታውቃለች። ለአሜሪካ ድምጽ መረጃውን የሰጠው የቤተ ክርስቲያኗ የህዝብ ግንኙነት መምሪያ እንደገለጸው ህገወጥ ሹመቱን የሰጡት ሶስቱ ሊቃነ ጳጳሳት እንዲሁም በእነርሱ ተሹመው የነበሩት መነኮሳት የታገደባቸው ደሞዝና ጥቅማጥቅ ተሰልቶ ይሰጣቸዋል። ሹመቱን በመቃወም ተፈጥሮ በነበረው ችግር ያጋጠመውን የህይወት መጥፋት፣ አካል ጉዳት፣ እስራት፣ የመብቶች ጥሰትና ንብረት ውድመት በተመለከተም ቤተ ክርስቲያን ጉዳዩን በህግ እንደያዘችው ታውቋል። መስፍን አራጌ ዝርዝራለሁ ጉዳዩን በሰላማዊ መንገድ ለመፍታት በተደረገው ጥረት ባለ አስር ነጥብ የስምምነት ሰነድ በቅዱስ ሲኖዶሱ በኩል መጽደቁንና ይህንንም ተከትሎ የቤተ ክርስቲያኗን ዶግማ ቀኖናና አስተዳደራዊ አንድነት ጥሰዋል የተባሉት ሊቃነ ጳጳሳትና መነኮሳት ከስህተታቸው መመለሳቸውን የሚገልጽ ደብዳቤ ለቤተ ክርስቲያኗ ማስገባታቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ ኃላፊ ሊቀ ትጉሃን እስክንድር ገብረ ክርስቶስ ገልጸዋል። የቀድሞ ጳጳሳት የሆኑት አውነ እንቅስናውን የፈጸሙት ሶስቱ አባቶች ማለት ነው። ይህንኑ ጥሪ ተከትለው ባለፈው ጊዜ ሶስቱም ወደ እናት ቤተ ክርስቲያናቸው ይቅርታ ጠይቀው ተመልሷል። በስምምነቱ ተራ ቁጥር ስድስት መሰረትም ለሶስቱም አባቶች ደመወዛቸው እንዲለቀቅ ቤታቸው የታሸገው እንዲከፈት ተደርጎ ጠቅላይ ቤተ ክህነት ባለው ማረፊያቸው ይገኛሉ። ቀደም ሲል የተደረገውን ውይይትና ስምምነት መሰረት በማድረግ ለቀረበለት የይቅርታ ደብዳቤ ቅዱስ ሲኖዶሱ ዛሬ የውግዘቱ ውሳኔውን በማንሳት ምላሽ መስጠቱን አስታውቀዋል። ዛሬ በተደረገው የቅዱስ ሲኖዶስ ስብሰባ ሶስቱ የቀድሞ አባቶች እና አቡነ ሳዊሮስን ጨምሮ የሾሟቸው የይቅርታ ደብዳቤ ያስገቡትን ወይም አንቀጽፎ ስድስት የስምምነት ሰነድ መሰረት ጠቅላይ ሚኒስትሩ በተገኙበት በተካሄደው እሱን አክብሮ የመጡት በዛሬ ሁለት ቀድም ሲል የተላለፈው ውግዘት ይነሳላቸዋል ማለት ነው። ቅዱስ ሲኖዶስ ዛሬ በሰጠው መግለጫ በብፁ አቡነ ሳዊሮስ፣ ብፁ አቡነ ኤዎስጣቴዎስ እና ብፁ አቡነ ዜና ማርቆስ ጥር አስራ ስምንት ቀን ሁለት ሺ አስራ አምስት አመተ ምህረት የተላለፈው ውግዘት ከዛሬ መጋቢት ሀያ አንድ ሁለት ሺ አስራ አምስት አመተ ምህረት ጀምሮ መነሳቱን እና በቀድሞ የሊቀ ጳጳስ ስማቸው እንዲጠሩ አስቀድሞ ተመድበው ይሰሩበት በነበረው የስራ ኃላፊነታቸውም ስራቸውን እንዲቀጥሉ ውሳኔ አሳልፈዋል። የስምምነት ጥሪውን ተቀብለው ጥያቄያቸውን ለቅዱስ ሲኖዶሱ አቅርበዋል የተባሉት ሀያ መነኮሳትም ውግዘቱ የተነሳላቸው ሲሆን በቤተ ክርስቲያኗ ቀኖና መሰረት ከዲቁና እስከ ቆምስና ባለው ማዕረጋቸው እንዲያገለግሉ በምንኩስና ስማቸውም እንዲጠሩና በቀድሞ የስራ መደባቸው እንዲመደቡ ተወስኗል። ለቀሪዎቹ አምስቱ ግን ወደ ቤተ ክርስቲያናቸው እንዲመለሱ አሁንም ጥሪ ተላልፈዋል። ይሁን እንጂ ከቀኖና ውጭ ተሹመው ነበር የተባሉት መነኮሳት በቅዱስ ሲኖዶሱ ያወጣውን የመመዘኛ መስፈርት ካሟሉ በመጪው ግንቦት ወር እንደሚካሄድ በሚጠበቀው የኤጲስቆጶሳት መረጣና ሹመት ተሳታፊ ይሆናሉ ብለዋል። እንደ አስፈላጊነቱ ከመካከላቸው በግንቦቱ የቅዱስ ሲኖዶስ በካህናት ምርጫ የሚካሄድ በሚሆንበት ጊዜ ቅዱስ ሲኖዶስ የሚያወጣው መስፈርት አሟል የሚገኙ ካሉ ከመካከላቸው በውድድር ውስጥ ተሳታፊ የሆነው ምልዓተ ጉባኤ የሚመርጣቸው ከሆነ ይመረጣሉ ማለት ነው። የቅዱስ ሲኖዶሱን ውሳኔ እንዲያከብር ጥሪ አስተላልፈዋል። የጠኑና ቤተክርስቲያን በሚያዘው መሰረት ውዘት ተጥሏል። ውዘቱም ደግሞ ቅዱስ ሲኖዶስ ሲያነሳ ህዝበ ክርስቲያኑ የቅዱስ ሲኖዶሱን ውሳኔ መቀበል ማክበር፣ አባቶች በብልሃት በጥበብ በቤተክርስቲያን ስርዓት ስለሆነ ችግሮችን የሚሰጡት በዚ አግባብ የተሰታ መሆኑን በመቀበል የቅዱስ ሲኖዶሱን ድምፅ መስማት ና ምዕመናን ድርሻቸውን የመወጣት ሲኖርባቸዋል ማለት ነው። ከሹመቱ ጋር ተያይዞ በተቀሰቀሰው ግጭት የሞቱትን፣ የአካል ጉዳት የደረሰባቸውን፣ የታሰሩትን፣ የመብቶች ጥሰት የተፈጸመባቸው ጥላቻውን ጨምሮ በንብረት ላይ የደረሰውን ውድመት በተመለከተ ቤተ ክርስቲያኒቱ በሕግ እየተከታተለች እንደሆነ አብራርተዋል። በዚሁ ችግር ምክንያት እስካሁን ድረስ በእስር ቤት የሚገኙ የቤተ ክርስቲያን የስራ ኃላፊዎች፣ ምዕመናን፣ ወጣት ቤተክርስቲያን ልጆች እንዳሉ ይታወቃል። ትብት ቤተ ክርስቲያን በህጋዊ መንገድ መያዝ ያለባቸውን ጉዳዮች በአለቆቹ አማካኝነት የህግ አካሄድ እየሄደች ነው። የሚከሰሱ የሚጠየቁ ይኖራሉ ተብሎ የሚታሰቡትን በሙሉ እነሱ በሙያቸው ደረጃ እየሄዱበት ነው። ስለዚህ ሀገሪቱ ህዝብ በሚፈቅደው መሰረት ተጠያቂነት የሚኖርበትን አሰራር ተዘርግቶ እየተሄደበት ያለ። የታሰሩትን ሰዎች በተመለከተ እንደዚሁ ከእስር የሚፈቱበት ሁኔታ የማመቻቸት ስራ እየተሰራ ነው ያለው። በህዝብ እየተሄደበት ነው ያለው። ከዚህ ጋራ ጉዳት የደረሰባቸው የህይወት መስዋዕትነት ጥናትነት፣ የተቀደሉ የወደሙ ንብረቶች፣ በአካል በስናምሮ የተጎዱ ወገኖችን የመደገፍ ወደ ኖርማል ህይወታቸው የመመለስ ሰፊ ስራ ይሰራል። ማን እንዴት ይረዳ፣ በምን ይረዳ፣ በምን ይደገፍ የሚለው በዝርዝር እየታየ ነው። እሱ እንደተጠናቀቀ ወደ ሊባን ይገባል። የወደሙ ንብረቶች እንዴት ተካት ያለባቸው እንዴት ነው ወደ ግንባታ የሚገባው የሚለው ሁሉ በዝርዝር እየተሰራ ነው ያለ ገመን ለዓለም የሚገኙ ቤተክርስቲያን በዚህ በጎ ተግባር የሚውል በርካታ ገንዘብ አዋጥቷል። ምኑ የመጠመር የማደራጀት ስራ በጠቅላይ ቤተክህነት እየተሰራ ነው። ሁሉም ቅድመ ዝግጅት ስራዎች ተጠናቀዋል። በቅርቡ ወደ ተግባር የሚገባባቸው ነው ነው የይቅርታ ደብዳቤ አስገብተዋል። ወግዘቱም ተነስቶላቸዋል ከተባሉት አንዱ የሆኑትን ብፁዕ አቡነ ሳዊሮስ በእጅ ስልካቸው ላይ አግኝተን ለማነጋገር ብንሞክርም ከአካባቢው ወጣ ስላል ኩኝ ስለ ጉዳዩ የማውቀው ነገር የለም የሚል ምላሽ ሰጥተውናል። በወሎ ዩኒቨርሲቲ መመሪ የሆኑት ቀሲስ ዶክተር ይቻሉ አልጎሹሜ በቅዱስ ሲኖዶሱ የተሰጠው ውሳኔ የቤተ ክርስቲያኗን ህልውና የሚያጸና የምእመኑንም አንድነት የሚያጠናክር ነው ብለውታል። ነው አባቶቻችን ቤተክርስቲያን እንዳትከፋፈል እሷ ለሀገር አንድነት ዋና ምልክት በመሆኗ እሷ ከተከፋፈለች የሀገር ህልውናም አደጋ ይመጣል በሚል አባቶቻችን ይህን ታሪክ ሲሰሩ እንደነበረ የቤተክርስቲያን ታሪክ በትክክል ያስረዳዳል። አሁንም እነዚህን አባቶች በመምከር በማግባባት በፍቅር ወደ ቅዱስ ቤተክርስቲያን እንዲመጡ በማድረግ ለዛሬ ጉባኤ በቅተው አባቶችም ወደዚህ ይቅርታ መጥተው በአንድነት እንዲሰበሰቡ ማድረጋቸው ቤተክርስቲያናችን እንዳትከፋፈል ከሶስት ሺህ ዓመት በላይ የነበረው ታሪኳ እንዳይጠፋ ትልቅ አስተዋጽኦ አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ከአንድ ቀን በፊት ይፋ ባደረገው መረጃ ጥር 14 ቀን 2015 ዓ ም በደቡብ ምዕራብ ሸዋ አገረ ስብከት ሶዶዳ ወረዳ ሀሮ ባለወልድ ቤተክርስቲያን ውስጥ ህገ ወጥ ባለው መንገድ ሲመተ ኤጲስቆጶሳት ከተፈጸመላቸው 17ቱ የይቅርታ ደብዳቤ ማስገባታቸው አስታውቆ ነበር ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ ተከታዩ ዝግጅታችን ደግሞ ሳምንታዊ ባህልና ማህበረሰብ ነው ለዛሬ ታዋቂው ሰዓሊና ገጣሚ ገብረ ክርስቶስ ደስታ የስዕል ስራዎች በአንድ ስፍራ ተሰባስበው ለህዝብ ተደራሽ እንዲደረጉ መጠየቁን ይመለከታል መለስካቸው አመሃ ተጨማሪ አለው በአዲስ አበባ ዩኒቨርሲቲ የገብረ ክርስቶስ ደስታ ሚውዚየም ያለፈውን የካቲት ወር ወርሃ ገብረ ክርስቶስ በሚል ስያሜ አክብሮታል። በወሩ ተከታታይ አራት ቅዳሜዎች የሥነ ጥበብ ባለሙያዎች፣ አድናቂዎቹ፣ ወጣት ተማሪዎችና ሌሎችም የሰዓሊውንና ገጣሚውን ሕይወት፣ የተለያዩ ሥራዎቹን በመድረክ በማቅረብ በትውስታና በውይይት አስበውታል። በማጠቃለያው ቅዳሜም የእድምተኛው ፊርማ ሁሉ ያረፈባቸው ስምምነቶችና ጥያቄዎች ለሚመለከታቸው አካላት እንዲቀርብ ተወስነዋል። በየስፍራው የተበተኑ የሳሌው ስራዎች በአንድ ማዕከል ተሰብስበው ለሕዝብ ተደራሽ እንዲሆኑ፣ ይህም ሕጋዊና ዓለም አቀፋዊ ደረጃዎችንና አሰራሮችን በጠበቀ መልኩ እንዲሆን፣ የተለያዩ ባንኮች ከቅርብ ጊዜ ወዲህ እንዳዳበሩት ባለው ተመክሯቸው በስሙ ቅርንጫፎችን እንዲከፍቱ በአዲስ አበባ ዩኒቨርሲቲ በስሙ የተቋቋመው ሚውዚየምም ደረጃውን የጠበቀና ዘመናዊ እንዲሆንና ሌሎችም ጥያቄዎችና ጥሪዎች ቀርበዋል። አንዳንዶች ምናልባትም በዕድሜ ወጣት የሆኑ አድማጮች ገብረ ክርስቶስ ማለት ማን ነው ይሄ ሁሉ እንዲደረግለትስ እሱ ማን ነው የሚል ጥያቄ ሊጠይቁ ይችላሉ። በአዲስ አበባ ዩኒቨርሲቲ አለ የሥነ ጥበባትና ዲዛይን ትምህርት ቤት ተባባሪ ፕሮፌሰር እንደዚሁም ሰዓሊና ቀራጺ በቀለ መኮንን ተገቢ ጥያቄ ነው ይላሉ። ለገብረ ክርስቶስ ይህ ለምን እንደሚገባውም ያስረዳሉ። አዲስ የአገጣጠም ስልት አለው። የሚገጥመው ምንድን ነው? የገጥሙ ቴክኒክ ብቻ ሳይሆን የሀገሩን እሴት ከውጭ የሀገር እሴት ጋር፣ ከርቤና ዕጣንን ከዲዮር ሻነል ጋር፣ ቡጊ ቡጊን ከስክስታ ጋር፣ ሽሮ ሜዳን ቢሾፍቱን ከፓሪና ከኮሎኝ ጋር ነው። እውቀትን ከእውቀት እያመሳጠረ ኢንተርቴን ያረገናል፣ ያስደስተናል፣ ይጠይቀናል፣ ያስደንቀናል፣ ይነግረናል፣ ያስተምረናል። እንዲሁ ዝም ብሎ አደለ የሚሰብከ ውብ በሆነ ቋንቋና አገጣጠም በአዲስ መንገድ። እንደሱም ያነብ እንደሱ የሚገጥም አይነት ሌላ የለም። የሱ የራሱ መንገድ አለ። ይሄ ብዙ እዛ የታጨቀ ነገር አለው የታጨቀ ጥያቄ ያለው እዛ ውስጥ የሰው ልጅ እንዴት እንደሚመረምር፣ እንዴት ጠያቂ ዜጋ ኢንዲፔንደንት ዜጋ እንደሚሆን ዝም ብሎ መንጋ እንዳይሆን የሚያሳስብ አመክንያዊ ዜጋ እንዲሆን የሚጠቅም ነገር አለበት ውስጡ። ስዕሎቹ እንደዛው ያመጣቸው በፈረንጆች የጻፉት አለ። ለምሳሌ እንደ ለምሳሌ አለ ለመጥቀስ አንድ የኢንዲያና ዩኒቨርሲቲ ፕሮፌሰር የጻፈው መጽሐፍ አለ። እዛ ውስጥ ገብረ ክርስቶስ በቀዳማዊ ለስላሴ ሽልማት መሸለም የነበረበት በኢትዮጵያ አዲስ አሰራር በመምጣቱ ብቻ ሳይሆን ከሰሃራ በታች አብስትራክት ኤክስፕሬሽኒዝምን አዲስ አሰራርን በስነ ጥበብ ውስጥ ወደ ኢትዮጵያ በማምጣቱ መባል ነበረበት ብሎ ጽፏል። ሌሎችም አሉ። እንደዚህ ለክፍላ ጉሩ ራሱ ያመጣው አዳዲስ አመለካከት አለ በስነ ጥበብ ውስጥ የሚመረምር። ስለዚህ እንደዚህ አይነት ውርስ ከሰጡ በየአቅጣጫው በየዲስፕሊኑ እንደዚህ አይነት ውርስ ካላቸው ሰዎች መማር ካልቻል፣ ሁል ጊዜ ዜሮ መርሽ እያስገባን ዜሮውን እንኖራለን። ለመሆኑ የገብረ ክርስቶስ ደስታ ግጥሞች ከሌሎች ገጣሚዎች ግጥሞች እንዴትና በምንድን ነው የሚለዩት? ለዚህ ጥያቄ እያንዳንዱ ማንም አንባቢና አድናቂ የራሱ አስተያየት ይኖሮ ይሆናል። ነገር ግን በሙያው የሰለጠኑ ሰዎች የሚሰጡት አስተያየት ደግሞ የተለየ ዋጋ ይሰጥተዋል። በአዲስ አበባ ዩኒቨርሲቲ የሥነ ግጥም መምህር ዶክተር በድሉ አቅጅራ አመለካከት የገብረ ክርስቶስ ደስታን ግጥሞች ከብዙ ገጣሚዎች ልዩ የሚያደርጋቸው በተራና ቀላል ቃላት ተቀምረው በገጣሚው ከፍተኛ የምናብ ነጻነትና ስፋት የተከሸኑ በመሆናቸው ነው ይላሉ። አቃል ነው የሚጠቀመው፣ ግን ተናግጥም አይደለም የሚጽፈው። በጣም የሚገርመው ለምሳሌ አገሬ ላይ ሀገሬ፣ ይነጋል፣ አገሬ ይመሻል፣ አገሬ ቆላ ነው። የአራተኛ ክፍል እኮ ጂኦግራፊ ነው ይሄ። መንጋት ግን ልባችንን ያጠፋናል፣ ከየት ነው የመጣው ነው ጥያቄው። ይሄ ብቻ አይደለም። እኔ ዋናው ነገር የምለው ምንድን ነው፣ እንዲህ የሆነው የሚለው መመልከት ይበጃል ነው የምለው። ምንድን ነው ይሄ ክሪኤቲቭ ኢማጂኔሽን ወይም ደግሞ ይሄ የምናባዊ ፍሪደም ከሁሉም የገብሬ ኢማጂኔት ፍሪደም ከሁሉም ይለያል ብያስባለሁ። ወርሃ ገብረ ክርስቶስ በተሰኘው ባለፈው የካቲት ወር በአንዱ ቅዳሜ ከደራሲው የግጥም ሥራዎች መካከል ጥቂቶቹ ቀርበው ነበር። ገብረ ክርስቶስ ደስታ አንተነህ መስከረም ብሎ የሰየመውን ግጥሙን እውቁ ተዋናይ ተፈሪ አለሙ እንዲህ አንቦታል። አንተነህ መስከረም ማለቂያ በሌለው ደማቅ ሰማያዊ ከሩቅ ያለው ጋራ ተነክሮ ሐምራዊ፣ በዚያ ላይ ደመናው እንደ ጥጥ ተነድፎ፣ የተራራቀ ሲያንጃብብ ተቃቅፎ። አንተነህ መስከረም የሐምሌን ጨለማ የነሐሴን ዝናብ የሻርከው አንተነህ በብርሃን ዛትህ በክረምቱ ወራት ሰማዩን ያስጌጠው የማርያም መቀነት በቀለም ያበደው ጤዛው አርሶታል መሬቱ ላይ ለቆ በቀይና ቢጫ መስኩ ተለቅልቆ ወንዝና ጅረቱ፣ ድንጋይና አፈሩ አገሩ ውብ ሆኗል ሜዳው ዥን ተረሩ ጣጣሽ አንተ ስጦታ የበዛ ለሰው መታሰቢያ ውበት የምትገዛ በሽቱ መዓዛ ለውጠው ዓመቱን ይታደስ ያረጀው ፍጥረት ሌላ ይሁን ከምረው ዘመኑን ካበው በዓመተ ዓመት። ወሩ ደረጃ ፍጥረት ይጓዝበት ፍየሎች ይዝለሉ ቅጠል ይበጥሱ ከተሰደዱበት ወፎች ይመለሱ ይልቀሙት እህሉን ይስሩ ቤታቸውን ይስፈሩበት ዛፉን የደስ ደስ ሲያሰሙ ንቦች ይራኮቱ ይንጠራሩ አበቦች ይንቁ ይከፈቱ እንቦሳና አገልገል በመስኩ ይፈንጩ ከብቶች ሳሩን እንጩ ሕፃናት ይሩጡ ይሳቁ ይንጫጩ ዛፎች ይተንፍሱ የነፋሱ ጠረን ይሰራጭ በቦታው ያውደው አገሩን። ጸደይ አበባ ነህ የመስቀል የመስቀል ደመራ፣ ጠረናህ አልባብ ነው አየር የጠራ። የሀገር ልብስ አንተ ነህ ነጭ እንደበረዶ ሰው የሚያጌጥብህ ጠብህን ወስዶ። ቡቃያ ነህ እሸት ጓሚያ የበሰለ፣ አረንጓዴ ልብስህ በጌጥ የተሳለ። ጥቁር አረንጓዴ፣ ቢጫማ አረንጓዴ፣ የአተር አረንጓዴ ንጹህ አረንጓዴ ቀለም ቀለም ቀለም የሚስተካክል የሚያስምቀ የለው። ሐዘን የምታርቅ የገነት ምሳሌ፣ ይታደል ወለላ ጠጁ በብርሌ ይስገር በደስታ ህዝቡ ይሳሳቅ ድምፁ የተማታ ሙዚቃው ይፍለቅ እንቁጣጣሽ ብለን እንስት ሰላምታ፣ የዘመኑ መሪ የወሮቹ ጌታ፣ ይጨብጨብ ለዝናህ ይጨብጨብ ለስራህ ይጨብጨብ ለመልክህ ዘመን የምታድስ አስጊጠ በቀለ በስነ ጽሁፍ የመጀመሪያ ድግሪያቸውን ለማግኘት የሚያስችላቸውን ማሞያ ጽሁፍ ሲያሰናዱ በገብረ ክርስቶስ ደስታ ሥራዎችና የሕይወት ታሪኩ ላይ ያተኮሩት አቶ ብርሃነ መስቀል ደጀኔ ስለ ሰዓሊውና ደራሲው አስተያየታቸውን ለቪኦኤ ሰጥተዋል። ገብረ ክርስቶስ ደስታ ዘኔ ዘርፈ ብዙ የጥበብ ሰው ነው አንደኛ የኔ ዝንባሌና ፍላጎት የህይወት ታሪኩንም ስሰራ ደግሞ በገጣሚነቱ። የምሽቱን ዝግጅቶቻችንን በዚሁ አጠናቀናል። ነገ በሌሎች መሰናዶዎች እንጠብቃችኋለን። ሰላም ደናደሩ። You <laughs>